የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ማህበር በምህፃረ ቃሉ አሜሴያ ስያሜው የምስራቅ አፍሪካ ይበል እንጂ በርካታዎቹን የደቡባዊ አፍሪካ ክፍል ጭምር የሚያካትት ነው። በትክክል ቦታው ቀኑና ሰዓቱ ለሰላም ዋስትና ሲባል ሲዳረስ የሚገለጽ ሲሆን በተመሰረተ በአምሳ ዓመታት ጊዜ ውስጥ ማህበሩ በኢትዮጵያ ጉባኤ ሲጠራ ለመጀመሪያ ጊዜ መሆኑ ነው። ከዝግጅቱ አስተባባሪ የኮሚቴ አባል የቀድሞ የጤና ጥበቃ ሚኒስትር የነበሩት ዶክተር አዜብ ታመራት። አሜሲያ ስያሜውን ሲወስድ 1964 የኢትዮጵያ ጳጳሳት ጉባኤ የተመሰረተበት ነው። በ2014 ደግሞ ሲወሰን ኢትዮጵያ ሲመጣ የጳጳሳት ጉባኤ ሃምሳኛ ዓመት ጎልደን ጁቢሊ የምናከብርበት ነው። ከዚህ የተመቻቸ አትፍሩ በርቱ ተብለን እግዚአብሔር እጃችን ውስጥ የከተተው ኢትዮጵያችንን ይህችን ጥንታዊት ክርስቲያን ሀገር የምናስተዋውቅበት ለአፍሪካ ብዙ ብርሃን የሆነች ብለን የምናስበው ሁላችንን ይዘን ማለት ነው። ብዙ መክሊት ያለው ምዕመን አለ በመካከላችን። ስለዚህ ምንም አንፈራም፣ ለማስተናገድም ዝግጁነት አለን። ነገር ግን ስንል ተግዳሮቶችን አናይ ማለት አይደለም ግን ከተግዳሮቶቹ ይልቅ መልካም አጋጣሚዎቹ ብዙ ናቸው። ጉባኤው የስልጣን ጥያቄ ሳይሆን ትህትናን በተመለከተ የሚያስተናግድ ይሆናል ይላሉ። ይህችን ታሪካዊ ቤተ ክርስቲያን ብዙ መስዋዕት የተከፈለባት ከሰሜን እስከ ደቡብ ካቴኪስቶች፣ ካህናት፣ ደናግል ምመር የከፈሉትን መስዋዕት ስናከብር በአገልግሎትና በትህትና መንፈስ ነው። የስልጣን ጥያቄ አይደለም። የኃይል ጥያቄ አይደለም። ለቤተ ክርስቲያናችን በረከት የምናቀርብበት ነው። የጉባኤው ዝግጅት አብይ ኮሚቴ ሰብሳቢ የቀድሞ የአፍሪካ ካሪቢያንና ፓሲፊክ የኤሲፒ ዋና ጸሐፊ የነበሩት ዶክተር ብርሃኔ ገብረአይ በበኩላቸው ያስረዱት ከዚህ በፊት ኢትዮጵያ በራሷ ዘግይታ ነው አባል የሆነችው የአማሴ ግን፣ ከዚያ እስካሁን ድረስ የተለያዩ ምክንያቶች ስናቅ ማማኑ ሲባል ጥያቄው እየበረታ ቢመጣም ገፍቶ መጥቷል። ስለዚህ ለማስተናገድ ፈቃደኛ በመሆናቸው በተጨማሪ ደግሞ በዚህ ጊዜ ኢትዮጵያ ካርዲናል ብርሃነ ኢየሱስ ተሾሙ። ጥሩ አጋጣሚ ነው እዛ ምክንያት ተቀብላለች። ይህ የጳጳሳት ጉባኤ ሀገሪቷንና ክርስቲያኖችን ወደ አንድ መድረክ ማሰባሰብ ጭምር ይሆናል ያሉት ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን ናቸው። የምስራቅ አፍሪካ የካቶሊክ ቤተክርስቲያን ጳጳሳት ጉባኤ ህብረት ሰብሳቢ አድርገው መርጠውኛል። በዛውንም ጊዜ ነው የሚቀጥለው ስብሰባችን ኢትዮጵያ ውስጥ ቢሆን ደስ ይለናል ብለው እነዛ ሁሉ የህብረቱ አባላት በጋራ የወሰኑትና በአንድ በኩል ለእኛ ለኢትዮጵያ ይሄ ትልቅ ክብር ነው። ምክንያቱም ይሄ ካቶሊካውያን ጳጳሳት ህብረት ከተመሰረተ ሀምሳ ዓመት አልፎታል። በዛን ጊዜ ሁል ጊዜ ምኞታቸው አንዱን ትልቁን ስብሰባ ኢትዮጵያ ውስጥ ለማድረግ ነበርና ይህንን ትልቅ ኃላፊነት ተቀብለናል። ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይሁን ሌሎችም አብያተ ክርስቲያናት የሚተባበሩበት ነው ስለሆነ መሰባሰብ ስለሆነ እነዚህን ሁሉ የሚያሰባስብና ኢትዮጵያም ከጥንት ጀምሮ ክርስትናን የተቀበለች ሀገር ናት። በዚህም ላይ ደግሞ አፍሪካውያን ክርስቲያን ወንድሞቻችን ወደ ኢትዮጵያ መጡ። የኢትዮጵያን ክርስቲያናዊ ቅርጽ፣ የኢትዮጵያ ክርስቲያናዊ ታሪክ፣ ክርስቲያናዊ ጥበብ፣ እንዲሁም እውቀት፣ ስነ ህንፃ እንዲሁም የራሷ ፊደል መኖሩን እንደዚሁም የራሷ ካላንደር እንዳላት ይህም ሁሉ የሚገነዘቡበትና በፊት በመጽሐፍ የሚያውቁትን ባይናቸው እንዲያው ሁለት ሳምንት የሚወስድ ነው። እንዲሁም የአፍሪካ ህብረትንም ይመለከታል ተሳታፊዎች ናቸውና ለእኛ ለካቶሊክ ቤተክርስቲያን ከባድ ነው ግን የመላው ኢትዮጵያ ጉዳይ ሆኖ እንዲታይ ያ የዝግጅቱ ሁኔታ እየቀጠለ ይሄዳል ማለት ነው። ጌታቸው ተድላይ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ